ከኢኮኖሚው ዓለም ሰላም ጤና ስጥልን፣ የፕሮግራማችን ተከታታዮች። በዛሬው ዝግጅታችን የኢትዮጵያ የኢኮኖሚ እንቅስቃሴን ያፋጥናል፣ ከጎረቤት አገሮች ጋር ያለውን የኢኮኖሚና ማኅበራዊ ትስስር ያጠናክራል የተባለለትን የአዲስ አበባ ጅቡቲ የባቡር መስመር ግንባታ የደረሰበትን ደረጃ እንቃኛለን። መልካም ቆይታም ከአዲስ አበባው የፉሪ ለቡ የባቡር ጣቢያ እስከ ደወሌ ያለው የባቡር መስመር ግንባታ 99 በመቶ ስራውን መጠናቀቁንና በያዝነው ወር መጨረሻ እንደሚመረቅ ሰሞኑ የመስክ ጉብኝት ላደረጉ የአገር ውስጥና የውጭ ጋዜጠኞች በተካሄደው ገለጻ ተነግሯል። የኢትዮጵያ ምድር ባቡር ኮርፖሬሽን የኮሚኒኬሽን አገልግሎት ኃላፊ አቶ ደረጀ ተፈራ በዕለቱ ከሰጡት ማብራሪያ በጥቂቱ ይሄ የአዲስ አበባ ጅቡቲ የባቡር ፕሮጀክት በኢትዮጵያ መንግስት የተገነባና ና ወደ 656 ኪሎ ሜትር ርዝመት ያለው ከሰበታ ተነስቶ እስከ ደወሌ ጅቡቲ ድረስ ርዝመት ያለው ነው። ከዚያም ከጅቡቲ እስከ ነጋዶ ወደብ ወደ 100 ኪሎ ሜትር ርዝመት አለው። ይሄ የምንገኝበት የባቡር ጣቢያ ሁለተኛው ነው። መነሻችን ሰበታ ነው። ሁለተኛው ይሄ ለቡ ነው። 16 ጣቢያዎች በጥቅል ያሉ ሲሆን ይሄ ፕሮጀክት በአጠቃላይ አሁን ወደ 99% ተጠናቋል። በዚህ ወር መጨረሻ ላይ ለማስመረቅ ዝግጅት እያደረግን ያለንበት ሁኔታ ያለው ማለት ነው። ይሄ 656 በጣም ትልቅ ፕሮጀክት ነው። አራት ዓመት ባልሞላ ጊዜ ውስጥ ነው ፕሮጀክቱ ተጠናቆ እዚህ የደረሰው ማለት ነው። የፕሮጀክቱ ፋይናንስ 3.4 ቢሊዮን የአሜሪካን ዶላር ነው። ከዚህ ውስጥ 70 ፐርሰንቱ በቻይናዊ ኤግዚም ባንክ የተሸፈነ ሲሆን፣ 30 ፐርሰንቱ በኢትዮጵያ መንግስት የተሸፈነ ነው የሚሆነው ማለት ነው። ኮንትራክተሩን ስናይ ከሰበታ እስከ ሲአርሲሲ ተብሎ የሚጠራው የቻይና ኮንትራክተር የገነባው ነው። ከምእሶ እስከ ደወሌ ድረስ ሲሲሲ ተብሎ የሚጠራው የቻይና ኮንትራክተር ገንብቶታል። አማካሪ ድርጅቱም ሲአይሲ ይባላል። በዚህ ፕሮጀክት ላይ የኢፒሲ ተርንኪ ፕሮጀክት ነው። ኮንትራክተሩ ግንባታውንም ባቡሮቹንም ሁሉ ነገር ገንብቶ ለኢትዮጵያ መንግስት እና ለጅቡቲ መንግስት የሚያስረክብበት የፕሮጀክት ግንባታ ሂደት ነው ማለት ነው። የምእሶ ሰበታ ፕሮጀክት አስተባባሪ ኢንጂነር መኮንንም ተጨማሪ ማብራሪያ ሰጥቷል። ትሬኑ 120 ኪሎ ሜትር ፐር አወር ነው የሚበራው። ፍሬት ትሬኑ 90 ኪሎ ሜትር ፐር አወር ነው የሚበራው። ግን ያው ሙሉ ለሙሉ በዲዛይን ስፒዱ በመጀመሪያ ደረጃ ላይ ሄድ ይችላል። ሁሉም ስፒዶች ይሞከራሉ። ከ10 እስከ 120 ያሉት ይሞከራሉ። መጨረሻ ላይ ኦፕቲመም የሆነውን ስፒድ ነው ተከትሎ የሚሄደው እና በዚህ ፕሮጀክት መገንባት ሳቢያ ከሶስት እስከ ሰባት ቀን ከጅቡቲ ወደብ ወደ አገር ውስጥ ጭነቶችንም ፓሰንጀርም ለማስገባት ይፈጅ የነበረው አሁን ግን ከአስር እስከ አስራ ሁለት ሰዓት በአለ ፍጥነት ውስጥ አዲስ አበባ ድረስ ሊገባ ይችላል ማለት ነው። ወደፊት ብዙ የሚመሰረቱ ከኢንዱስትሪዎች ጋር ይሄን የባቡር መስመር ማገናኘት ያስችለናል። አሁን ግን ይሄ ትራንስ ባውንደሪ የሆነው ከወደብ ጋር ነው የሚገናኘው። ሁሉም ደግሞ ባቡሮች ኔትወርክድ ነው የሚሆኑት። ለምሳሌ አሁን አዋሽ ወልዲያ ፕሮጀክት አለ አዋሽ ላይ ከዚህኛው መስመር ነው ከወደብ ከመጣ በኋላ ተገንጥሎ ወደ አዋሽ የሚሄደው ወልዲያ መቀሌ ያለ ሁሉም ይገናኛሉ ማለት ነው። ይሄ ከወደብ ጋር ያገናኛል። ሌሎቹ ደግሞ ከዚህ ኔትወርክ እየሆኑ ነው የሚሄዱት። በዚህ በሁለተኛው ትራንስፎርሜሽን ጊዜ ውስጥ ከአምስት እስከ አምስት ሺህ ኪሎ ሜትር የሚደርስ አጠቃላይ የባቡር መስመር ዝርጋታ በሀገሪቱ ግሮስ ኮሪደሮችን ለማገናኘት እንደታቀደ ሆኖ ይሄ በጣም ከኤላርቲው ቀጥሎ ስኬታማው ነው የባቡር መስመሩ ዝርጋታ ና የባቡሮቹ ግንባታ ሙሉ በሙሉ በቻይናውያን ኩባንያዎች እየተካሄደ ነው። ባቡሩ ወደፊት በኢትዮጵያውያን ባለሙያዎች ለማንቀሳቀስ እየተደረጉ ያሉ ጥረቶችንም አስመልክተው ኢንጂነር መኮንን እንዲህ ነበር ያሉት። ያው በኤፒሲ ተርንኪ ኮንትራክት ቢኖርም ካውንተር ፓርት ሆነን ለኢትዮጵያውያን ካፓሲቲ ቢልዲንግ ተካሂዷል። በሩሲያ በቻይናና ና እንዲሁም በአዲስ አበባ ዩኒቨርሲቲ የተለያዩ ሲቪል ሬልዌይ፣ ሜካኒካል ሬልዌይ ና ኤሌክትሪካል ሬልዌይ ኢንጂነሮችን በማሰልጠን ከቻይናዎቹ ጋር አብረን በመስራት ከፍተኛ ልምድ ቀስመናል። ወደፊት እራሳችንን ችለን ልንሰራ የምንችልበት ከፍተኛ አቅም አዳብረናል። በተጨማሪም በቻይና ሀገር የተለያዩ ትሬን ማስተሮች 128 ትሬን ማስተሮች ሰልጥነው መጥተዋል። አሁን እንደምታዩት ኤልአርቲ ላይ አብረው በመስራት ኢትዮጵያን በሙሉ ሙያውን ቀስመን ወደፊት ራሳችን ችለን ለመስራት የሚያስችለንን አቅም አዳብረናል። አሁን ስትሄዱ ታዩታላችሁ። እጅግ በጣም ዘመናዊ ባቡር ነው። ከቻይና ነው ቀጥታ ኢምፖርት የተደረገው ይሄ ለመጀመሪያ ጊዜ ስለሆነ ወደፊት ሎኮሞቲቮች ከውጭ አስገብተን እነዚህ ተጎታቾቹን በሀገር ውስጥ ማምረት የምንችልበት ሬይል ማምረት የምንችልበትን አቅም እያዳበረን ቢሆንም፣ በአሁን ሰዓት ይሄ እጅግ በጣም ዘመናዊ ባቡር ነው። በጣም ዘመናዊ ባቡር ነው፣ በመካከለኛ ደረጃ ማለት ነው። ከመስክ ጉብኝቱ በኋላ የኢትዮጵያ ምድር ባቡር ኮርፖሬሽን የኮሚኒኬሽን አገልግሎት ኃላፊ አቶ ደረጀ ተፈራን የባቡር መስመር ዝርጋታው ያለውን ኢኮኖሚያዊ ጠቀሜታ በተመለከተ እንዲያብራሩልን ጠይቀናቸው ናቸው ተከታይን ብለዋል። ይህ ፕሮጀክት የወጪ ገቢ ንግዳችንን በከፍተኛ ሁኔታ ያፋጥናል። ትራንስፖርት ዘመናዊ ነው የምትለው፣ ወጪ ቆጣቢ ሲሆን ጊዜ ቆጣቢ ሲሆን ነው፣ በዋጋ ተመጣጣይ ሲሆን ነው፣ ደህንነቱ የተጠበቀ ሲሆን ነው። የአዲስ አበባ ጅቡቲ ባቡር ፕሮጀክት በአንድ ጊዜ 3500 ቶን የማንሳት አቅም አለ። ይሄ ቀላል አይደለም። ለዚህ ፕሮጀክት 1171 የሚሆኑ ሎኮሞቲቮችና የተጎታቸው የጭነት ማንቀሳቀሻ ባቡሮች ተዘጋጅተዋል። ከዚህ ውስጥ 1100ቹ የጭነት ናቸው። ዋናው ገቢ ወጪ ንግዳችን ነው። ሰላሳዎቹ ፓሴንጀር ኮች ምላቸው የመንገደኞች ናቸው። ቅድም እንዳየናቸው ውስጣቸው እጅግ በጣም ዘመናዊ ነው። መኝታ ክፍሎች ሁሉ ያሏቸው በሶስት ደረጃ ነው። ከዚያም ካፍቴሪያ ሁሉ እዛ ውስጥ አለ። መቀመጫዎች ሁሉ እጅግ በጣም ዘመናዊ ና ዓለም የደረሰበትን ቴክኖሎጂ ያሟላ ባቡር ነው ተገንብቶ እዚያ ያለው። ሀገሪቱ ወደፊት በሚኖራት የውጭ ገቢ ንግድ እንቅስቃሴ ትልቅ የሆነ ፋይዳ ይኖረዋል። ከጎረቤት ሀገሮች ጋር የሚኖረንን የህዝብ ለህዝብ ግንኙነት፣ ኢኮኖሚያዊ ትስስር ሁሉ የበለጠ የሚያጠናክር ነው ማለት ነው። ስታንዳርድ ጌጅ ብለን ስንል ይሄ ባቡር መስመር ወደ ሌሎች ጎረቤት ሀገሮችም የሚሄድ ነው፣ በእኛ ብቻ የሚቆማል። የትራንስ አፍሪካ የባቡር ኔትወርክ አካልም የሚሆን ነው ማለት ነው። ቀጣይ የምንገነባቸው ፕሮጀክቶች ሁሉ ደቡብ ሱዳንም ይገባዋሉ፣ ሰሜን ሱዳንም ይገባዋሉ፣ ኬንያ የሚገቡ ፕሮጀክቶች አሉ። ስለዚህ በኢኮኖሚ ከጎረቤት ሀገሮች ጋር እንተሳሰራለን፣ በባቡር ትራንስፖርት፣ በሀይል እየተሳሰርን ያለ ነው። ስለዚህ ጎረቤት ሀገሮች ኢኮኖሚያዊ ትስስሩ ሲኖር ሰላማዊ የሆነ ግንኙነቱም የበለጠ እየጠነከረ የሚሄድበትን እድልም ይፈጥራል ማለት ነው። አገር ተለወጠ፣ ህዝብ ተለወጠ ብለምትለው የምትለው እንደዚህ አይነት ፕሮጀክቶችን በአጭር ጊዜ ውስጥ ገንብቶ ማጠናቀቅም ሲቻል ነው ማለት ነው። የባቡር መስመሩ በቅርቡ እንደሚመረቅ በወቅቱ ተገልጿል። መቼ አገልግሎት ይሰጣል ብለን ጠየቅናቸው አቶ ደረጀን። ዋናው የሚወስነው ሂደቱ ነው የሙከራ ሂደቱ ነው። አንደኛ ማኔጅመንት ኮንትራክተሩ ኮንትራቱን እንዲወስድ እነዛ ጋሉ ሂደቱ እያለቁ ነው። ካምፓኒውን የማቋቋሙ እያለቀ ነው ያለው ከዚህ በኋላ የሚኖሩ በጣም አጫጭር አጫጭር ስራዎች ናቸው። እነዚህ ሂደቶች ሁሉ ቀድመው የተጀመሩ ናቸው። ከዚያ በኋላ ሙከራው ቅድም ያልኩን ነገሮች ሁሉ መሞከር አለባቸው። ባቡሮች፣ ሲግናል፣ ኮሚኒኬሽኑ ፓወር ይሞከራል፣ ሀዲዶቹ ይሞከራል። ይህን ሁሉ ለማድረግ ቢያንስ ከሶስት ከአምስት ወር ወራት ነው የሚፈጀው። ወራቶቹን ደግሞ ሂደቱ ቢወስነው ነው የሚሻለው ጥሩ የሚሆነው ና ረዥም አይደለም። ረዥሙ አስቸጋሪ የሚባለው ጊዜ እስካሁን በግንባታ የነበረው አሁን ያለው ጊዜም በጣም አጭር ነው ማለት ነው። ባቡር እኳንስ እንደ እያጓጓዘ ነው አደለም እንዴ ሰው ስኬት ነው ጀመረ ብለን የምንወስደው ሰው ለማጓጓዝ ሌሎች እቃዎችን ለማጓጓዝ ደግሞ ከዚህ በኋላ የሚቀሩ ጥቃቅን ነገሮች ናቸው የሚሆኑ ልብስ ሰፍተ ጨርሰ የሚቀር ተኩስ አለ አደለም ለመልበስ እንደዛ ማለት ነው በማህበራዊ ድረገጾች ወደ ሰሜን ኢትዮጵያ እየተዘረጋ ያለው መስመር የዲዛይን ለውጥ ተደርጎበታል ይህም የእገሌን ብሔር ኢኮኖሚያዊ ጠቀሜታ ለመጉዳት ሆን ተብሎ የተደረገ ነው ተብሎ ተጽፏል የተቀየረ ዲዛይን አለ ወይ ለሚለው ጥያቄያችን አቶ ደረጀ ተከታይን ብሏል ከመቀሌ ወልዲያ ሀራ ገበያ ያለው ባቡር ፕሮጀክት የአዋሽ ወልዲያ ሀራ ገበያ ያለው ፕሮጀክት አካል አንድ መስመር ነው። የሰሜኑ ሀገራችን ክፍል ከማል ሀገር ና ከጅቡቲ የሚያገናኝ ነው። በአዋሽ በኩል ምንም አይነት የተቀየረ ዲዛይንም የለም። ስቲላሁን እየተገነባ ነው ያለው ባቡር በኩል ለምን ይቀየራል? ለምን ተጀመረ? ምንም የተቀየረ ነገር የለም። በእርግጠኝነት መቶ ፐርሰንት ውል ተገብተዋል። ኮንትራክቱ ውል ገብቶ ነው እየሰራ ያለው ቀጣይ። አሁን ይህንን ከሰራን በኋላ ደግሞ እናሳያለን። ምንም የተለወጠ ነገር የለም። ውድ የፕሮግራማችን ተከታታዮች፣ የዛሬው ዝግጅታችን በዚሁ አጠናቀናል። ዝግጅቱን አጠናቅሬ ያቀረብኩላችሁ ዮሐንስ ገብረ እግዚአብሔር ነበርኩ። መልካም ሳምንት።